የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ። በዘመድ እጅ በልጅነቴን አፕሮፕሪትሊ ሃንድል ተደርግ ያለሁኝ እና ለማን መንገድ እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ። ቤተሰብ ውስጥ እንደዚህ ነው እኮ ያደርገዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ሕይወቴ ላይ ያመጣውን ኤፌክት ያየሁት። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችውን ትዕምርት ሽመልስን የጋቢና እንግዳ አድርገን ይዘናታል። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹ ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችው ትዕምርት ሽመልስ ናት የዛሬ የጋቢና እንግዳችን። ከትዕምርት ጋር ሚቱ ስለተሰኘው በሴቶችና ሕጻናት ላይ የሚፈጸሙ ወሲባዊ ጥቃቶችን አጋላጭ ድረገጽ እንዲሁም በተያያዥ ጉዳዮች ላይ አጭር ቆይታ እናደርጋለን። ትዕምርት ውይይቱን ያደረገችው ከሀብታሙ ስዩም ጋር ነው። ወደ ውይይቱ በጣም አመሰግናለሁ ምርት ሽመልስ እንግዳችን ሆነች ስለተገኘች። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነች። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን፣ የወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው? እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ። ብሎግ አድርጋለሁ። አንቺ ነኝ የሚል የራሴ ፔጅ አለኝ። ስለ ራሴ ሕይወት ተመክሮች የማካፍልበትና ሌሎችም ሰዎች አሁን ኢንተርኔትና ሶሻል ሚዲያ ላይ ጊዜ እናጠፋለንና። አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል ስክሪንሻት እያነሳች ፖስት ታደርጋለች እንደሱ አይነት ልምድ ነበራትና እዛ ላይ ነው የተጀመረው ይሄ ሁሉ ነገር ብዙዎቻችን አላሰብነውም ነበረ እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ፣ ሁ አር አርኬሊስ ኢን አወር ኮሚዩኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና ከድሜ በታች ያሉ አንደር ኤጅ የሆኑ ለአቅማ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት ከዛ በቃ ሀንድረድስ አንድ ሀንድረድስ በመቶች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከ ዛሬ ለቤተሰብ እያሰብኩ፣ ለትዳሪ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምን ብለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገውና ሶስትነን መስራቾቹ። ጥያቄህን ለመመለስ ለምንድነው እንደዚህ ያደረግ ነው አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘ አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው። ሞር በሚጠቀመው ጋጀት ማለት ነው። እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ። እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪኝ። በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው። እሱን ነው ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይህንን ንቅናቄ ስንጀምረው በርቱ፣ ጎብዙ፣ ልክ ነው እንዳለንም ሰው በፍጹም የለም፣ ውሸታችሁን ነው። የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይም ጠባሳ ለመጣል ብላችሁ ነው። ብሎም የገረመውም ሰው አለ። ዲና እያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው። ተመሳሳይነታቸው እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክ ተደርገው አይደለም። እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም ባይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ። በጣም ለአስፈላጊነቱ እና ለአሳሳቢነቱ ምናልባት የማህበራዊ ሚዲያ ዘመን መሆኑ፣ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሀሳቦችን አንስታችሁ ለመወያየት ሀይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ፣ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል? በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ ሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስተግራም ላይ ፌስቡክ ላይ በማውጣት ባይ ዘ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛ ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር፣ እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ፣ ምን አይነት እድሜ መጣ ምናምን ምልም እናት ነኝ። አደሴም ታይም ግን በዚህ በኩል ሳየው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል። የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የሕግ ቅጣት እንዲያገኙ የሚያደርግ ማነሳሳትስ ሰርታችሁ ታውቃላችሁ ወይ? እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም ስድስት ወራችን ነው ከጀመረን ይሄንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው፣ ግን በስድስት ወር ውስጥ መድረስ የቻለባቸው ነገሮች፣ ኢቨን ሀውስሆልድ ስም መሆን፣ ሚቱ ኢትዮጵያ እንዳለ ማወቁ፣ ሰው ታሪካቸውን ሼር ማድረግ መፈለጋቸው ና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው ነው መንገድ ነው በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የለው ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሯቸው እና በቅርብ ከነሱ ጋር ፓርትነር ለማድረግ ና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ፣ ራሷን ትበድል፣ ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንበባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌሽን ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ሕይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን። ሀብታሙና ትዕምርት ጥሩ ውይይት እያደረጉ ነው ያሉት። አድማጮች፣ ክፍል አንድን እዚህ ላይ ገታ እናደርገውና ስለ ኮሮና ቫይረስ የጥንቃቄ መልእክት እናሰማችሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ሕመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉውንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውሃና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲሩቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። በሴቶች ላይ የሚደርሱ ጥቃቶችን በተመለከተ ሀብታሙ ስዩም ከትዕምርት ሽመልስ ጋር የጀመረው ውይይት ይቀጥላል። እንደዚህ ያሉ እንቅስቃሴዎች ከሚነሳባቸው ትችቶች መካከል አንዱ ምንድን ነው? አንደኛውን ጾታ በዳይ ሌላኛውን ደግሞ ተበዳይ አድርጎ የመሳል ጉዳይ አለ። በሴቶች ጥቃት ውስጥ ወንዶችም በአዎንታዊ መንገድ ሚና እንዲጫወቱ የማድረግ የማነሳሳት ሂደቱ ያነሰ ነው የሚሉ ወገኖች ጥያቄዎች አሉ። ከዚህ አንጻር ወንዶች እናንተ መጀመራችሁት እናንተን የሚመስሉ ዘመቻዎች ውስጥ ሊያደርጉት የሚችሉት አስተዋጽኦ የለም ወይ? በጣም አለ። አንድ እጅ ብቻ ማጨብጨብ አይችልም። አብረን የምንኖረው ይሄንን ህይወት ና ብዙ ጊዜ እህት ማለኝ ሚስትም አለኛ እናትም አለኝ ሲሉ ሰማለው ወንዶች። ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን፣ አብረን ተጋግዘን ነው ይሄንን ኑሮ መኖር የምንችለው ና በጣም ብዙ ቦታዎች አሉ። በኛ በሚቱ ኢትዮጵያ ቮለንቲሮች አሉን ወንዶች፣ ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደግሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ። አሪፍ አባት ብለው አባቶች ከሚስቶቻቸው ወይም ከእናቶች በርደኑን ወይም ሸክሙን የልጅ የማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሀሽታግ ሼር ያደርጋሉ። እና በጣም ወንዶችን ጥለን መሄድ አንችልም። ቅድምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ ሞር ዴንጀረስ፣ ሞር አስጊ ስለሆነ እና ሞር ራምፐንት ዋይድ ስፕሬድ ስለሆነ ወደ ሴቶቹ አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአሰልጣኞች በአስተማሪዎች፣ በተለያዩ ባመኗቸው ሰዎች የሚደርስባቸው የጾታ ጥቃዎች ወንዶችም ቪክቲሞች ናቸው፣ እና ይሄ የጾታ እንትን አይደለም። የጾታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው። የተወሰኑ ማሳያዎችን ብናነሳ ወዳሉ ከደረሱሽ ታሪኮች በጣም ልብሽን የነኩሽ ብዙ ይሆናሉ ብዬ መቼም እነሱም ባለን ሰዓት ውስጥ ሁሉም በአንጠቅስም፣ የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ እሺ። ዌብሳይታችን ላይ በመሄድ ታሪኮቹን ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ እና ያው ዌብሳይታችን ላይ ፖስት ማድረጉን ነሰሰሪሊ እዚህ እንዳወራው መብት ይሰጠኛል ብዬ ላይክ ኤግዛክትሊ እየጠቀስኩኝ እርግጠኛ አይደለሁኝም ግን ጄኔራሊ ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው ማጠገቧ ቁጭሎ ፒያኖ እያስተማራት በአመታት የፈጀ ማንም ያላወቀላት የጾታ ጥቃት ሲያደርስባት እንደነበረና በልጅነት አይምሯ የራሷ ጥፋት አድርጋ እንደወሰደች ቆሻሻ ነኝ ብላ እንዳሰበች ቤተሰቦቿ እንዲሰሙ እንዳልፈለገች፣ ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይም ምን አይነት አደልት እንደሆነች አፌክት ያደረጋት ነገር ምንም ፎር ደ ካይንድ ኦፍ ፐርሰን ሽ ተርንድ አውት ቱ ቢ። ይቅርታ በእንግሊዝኛ ገባሁበት። ግን እሱ አለ አንድ የሚወጣልኝ አንድ በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ፣ ታሪኮች ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው። አጎቶች፣ ቤተሰብ፣ ቤቢሲተር ኢሊንግ ልጄን ተብሎ የተተወ ከዝን ወጣትም ሆነ ተለቅ ያለ ሰውና በአስደንጋጭ ሁኔታ ፓተርኑ አንድ አይነት ነው። በሚታመኑ ሰዎች በማይጠረጠሩ ሰዎች ነው እነዚህ እነዚህ ነገሮች የተፈጠሩ ያሉት። የተወሰኑ ታሪኮችን ወይም ጉዳዮችን ስትነግሪ በአድማጭ ላይ የሚፈጥሩት ጫና አለ። እንዲሁ በዚህ አፍታ እንኳ የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ፣ ተመሳሳይ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅ እናት ነሽ ማለት ዳር ነሽ እነዚህን መሰል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስሰሚ ምን ግብ አድርገሽ ነው በአንቺ ውስጥ ማሳካት የምትፈልጊ? ትልቁ ስዕል ምንድን ነው? ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሰነባቸውን ኢቨን ወደ ራሴ መገጠመኝ ይወስዱኛል ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ ጥሩንም በጎንም ይዤ ሄጃለሁ ብዬ የማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዚህ አይነት ታሪኮች ሳነብ ግን ወዴት ወስደዋለው? ያንን ህመም፣ ያንን ድብርት፣ ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ይሆኛለው ብላ ሪሶርሶች ለማግኘትኛ እኛ ዌብሳይት ላይ መታ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቭን በጭንቅላቷ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቭን ጀነራሊ ህይወት ራሱ ስንኖር፣ አንተ የምትቸገረውን ችግር፣ እኔ የምትቸገረውን ችግር አትቸገርም ብዬ አስባለሁ። እንዲሁ ስንተያይ ለባብሰን ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ፣ መሻሻል፣ መማማር አለ። እና ወደዛ ወስደዋለሁኝ ኤነርጂን፣ ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደህና ህይወት መመስረት ከቻለች ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የፆታ ጥቃት ከደረሰ የወደፊት ሪሌሽንሽፖችን አፌክት ሊያደርግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲ ማሻሻል ከቻለች እኔ የምችላለሁ። ያንን ህይወቴን ታሪኬን አውጥቼ በመናገሬ የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሀዘኑም ቶሎ ወጣለሁኝ። ልጄን ስታነሳ፣ አዎ ሕፃን ልጅ አለችኝ። የባለቤቴም ልጅ አለች። የስምንት ዓመት ልጅና እነሱን ኬር ስናደርግላቸውና ስናሳድጋቸው ፓርቲኩላር እንድንሆን አድርጎናል ከማን ጋር ነው የሚውሉት የት ነው የሚውሉት ማን አለ አካባቢያቸው እንደገና ደግሞ የሆነ ነገር ቢፈጠር በኋላ መተው እንዲነግሩን እና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሽፕ ያንን ግንኙነት ከአሁኑ ነው የምንሰራው ነገሮች ጥሩ እያሉ ችግር ሳይፈጠር ምንም ቢሆን መተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው ማ በምን መንገድ ከነካቸው ኢንፕሮፕሬት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለን ና እነዚህን ታሪኮች የሚረዱኝ ከራሴ ታሪክ ጀምሮ እዝ ልጆቼን አስተዳደጌን እንዳሻሽልም ነው። መጀመሪያ አካባቢ ጠቀስ አድርገሸዋል። እሱን ነገር ገፍቼ መሄድ አልፈለግኩም ነበረ፣ ምናልባት ወደማትፈልጊው ስሜት ወይም ወደማትፈልጊው ትዝታ ውስጥ ለመመለስ ስላልፈለግኩም ጠቅለል ያለ ነገር ንገሪን። አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ? አልፌያለሁኝ። እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ዌይ አልሄደም ቪክቲማይዝድ አልሆንኩም ግን ኢንአፕሮፕሬትሊ በዘመድ እጅ በልጅነቴ ኢንአፕሮፕሬትሊ ሀንድል ተደርጌያለሁኝ። እና ለማን መንገድ እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ ቤተሰብ ውስጥ እንደዚህ ነው እኮ ያደርገዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት። በራሴ መተማመን ላይ እኔን በምን አይነት ቪዥን ነ የማየው ማነሽ ትዕምርት የሚለውን ነገር ከዛ በኋላ ደግሞ ያሉኝን ሪሌሽንሽፖች፣ ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሽፖች እንዴት ብዬ በሰልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበርና ካለፈና በቴራፒ ፊገር አውት ካደረግኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምህርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት። አድማጮች ውይይቱን በምስል ለመከታተል የፌስቡክ ገጻችንን ይጎብኙ። ወደ ተከታዩ መሰናዶ እንለፍ። ሮሃ ባንድ በአሜሪካ ድምጽ ስቱዲዮ በኢትዮጵያ የዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓ ም ከ200 በላይ አልበም የሰራውን ሮሃ ባንድ ሁለት መስራቾች በአሜሪካ ድምጽ ስቱዲዮ የጋቢና ቪዌ እንግዳ ነበሩ። ቤዝ ጊታር ተጫዋቹ ጆቫኒ ሪኮና ባለሊድ ጊታሩ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። የተወሰነውን እናካፍላችሁ። ሰላም ስዩም እባላለሁ። የአይቤክስ እና የሮሃ ባንድ መስራች አባል ነኝ። እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት ዓመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ። ጆቫኒ እስቲ አንተም ለአድማጮቻችን፣ በእርግጥ ብዙዎቹ ያውቋችኋልና ሁላችንም እናውቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ። ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለው ነው በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራን የጀመርነው የጀመር ነው። እዛ የዛሬ የሆኑ ስ አርባ አምስት አመት አካባቢ ነው በመናገሩ ግን እድሜያችንን አሰያ ሳጣ ነው። እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት ማሕሙድ አህመድ አምጥተነው እኛ ባንድ ውስጥ የሚሰራ ያደረግነው በክለብ ደረጃ እኛ ነበርን፣ ባይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ ማሕሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱት ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነ መላ መላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ እንግዲህ የክብር ዘበኛ የጥር ሰራዊት ምናምን እንደዚህ። እኛ በስድስት ቆጥመ ነው ሙዚቃውን። እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀነው በዛ ነው። አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላም እና ጆቫኒ። የዛሬ እኔ ዛሬ በአንድ ጉዳይ የዛሬ ስምንት አመት በፊት መላለስ ነበር አሜሪካን ሀገር እና እንግዲህ የዛሬ ስምንት ዓመት በኋላ ነው እንግዲህ ከአንድ ሰላሳ ምናምን አመት በኋላ እንግዲህ የተገናኘ ነው። ለሰላሳ አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው። እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም? መጀመሪያ ወሬ ነው። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኞች የእኛ ፋኖች አሉ እና ተሰብስበን ነው የሄድነው ሁሉም ጥግ ይዘው ያዩ ነበር፣ ምን እንዴት አይነት ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው። እንግዲህ ባለታሪኮቹ እናንተ ናችሁ። ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው። በዳህላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ ከዛ ደግሞ በግል ሕይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13ት ዓመት ዘለቃችሁ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚለ ሶስት እንጀምር። ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ የወጣ ነው። ምን ለማለት ነው እሱ ጊዜው አስራ ሶስት ዓመት ነው አብረን የሰራልም። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ደግሞ እስቲ ደግሞ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም አስራ ሶስት ዓመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሀምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው። እንግዲህ አልበሞችን ነው የሰራ ነው። አዎ አዎ። በጣም ብዙ ነው። በዚህን አመት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥና የእኛን አሻራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል ያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ የአሞራ ባንድ ይባላል እንግዲህ ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን። እንግዲህ ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን ደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋ ዝጊ በሰባ ዘጠኝ ዓመተ ምህረት መሰለኝ አደለ? ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ ከምንዲ ላይ ና እንደው ለማስታወስ ያህል ስለ ሱስ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው። ተክሌ ተስፋ ዝጊን እንግዲህ የማውቀው ድሮ አስመራ አብረን ሆነን ነው እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጠባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርአት ያለው ሰው በጣም ወንድሜም ነበር ለእኔ። በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቼም በጣም ሁላችንም ማሳዘነን፣ እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ ተለመን ስሰራ አለቅሳለሁ ምንም ባይ ዝም ብሎ ነው የሚወርደውና፣ በጣም ግሩም ሰው ነው የነበረው። ስላስታወስ ደግሞ ግዜር ስትልና እስቲ በሙዚቃ ደግሞ እናስታውሰው። ውይይት ሙሉ ክፍልም በምስል በዩቲዩብ በዌብሳይት እና በድረገጻችን ላይ ታግኙታላችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪዮኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን።